ስክንድርን ለዘገባው እናመሰግናለን። አሁን ወደ ኬንያ እናመራለን። የኬንያን የምርጫ ኮሚሽን በመቃወም ዛሬ ሰኞ በሶስት የአገሪቱ ከተሞች ሰልፍ ተካሄደ። የአካባቢው መገናኛ ብዙሃን እንደዘገቡት ቢያንስ ሶስት ከተቃዋሚው ጎራ የተሰለፉ ሰዎች ተገለዋል። ከናይሮቢ ጄል ክሬክ ላይ ከቼችውን ዘገባ አዲሱ አበባ ያቀርበዋል። ለዛሬው አዲስ የሰኞ ሰልፍ ተቃዋሚው አባላት በየስፍራው ተሰባስበዋል። አድማ በታኝ ፖሊሶችም አስለቃሽ ጋዝ፣ ኃይለኛ ውሃ የሚረጭ ጠብመንጃ፣ ታንክ ጭምር ይዘውና የአስመራጭ ኮሚሽኑን ቢሮ ከበው ጥበቃ እያካሄዱ ናቸው። እናም ወደ አንድ መቶ የሚጠጋው ሰልፈኛ ወደ ኮሚሽኑ ቢሮ ከመቅረቡ አስቀድሞ ነው የተበተነው። ባለስልጣናት ሰልፉ ህገ ወጥ ነው ነው የሚሉት። ተቃዋሚ ሰልፈኞቹ ግን የኮሚሽኑ ቢሮ ባሉባቸው በሞምባሳ፣ በካጋሜጋ እና በኪሱሙ ከተሞች እየተዘዋወሩ የተሰለፉ ሲሆን የስታንዳርድ ኒውስ ፔፐር ዘጋቢ ፊሊፕ ኦርዋ ለቪኦኤ እንደገለጠው አንድ የኪሱሙ ሰልፈኛ በፖሊስ ተገድሎ ሌሎች አራት የቆሰሉ ሐኪም ቤት ገብተዋል። ሌሎች የአካባቢው መገናኛ አውታሮች እንደዘገቡት በኪሱሙ የሰሜናዊ ምዕራብ ከተማዋ ሲያያ ውስጥ በተካሄደው ሰልፍ ሁለት ሰዎች ተገድለዋል። አሳ ኒያ ኩንዲ ቢሮአቸው አስመራጭ ኮሚሽኑ ቢሮ አጠገብ የሚገኝ የህግ ባለሙያ ናቸው። የዛሬው እንደ ከዚህ ቀደሙ ውጥረት ያለበት አልነበረም። እንደሚመስለኝ ሰዎች ሰብሰብ ብለው እንዳይቆሙ ፖሊሶች መመሪያ ተሰጥቷቸዋል። ተመልካቾችም በአሁኑ ወቅት ፖሊሶቹ የተሻለ ሙያዊ አሰራር እንደተከተሉ ታዝበዋል። የተቃውሞ ሰልፈኞቹ ጥያቄ አስመራጭ ኮሚሽኑ ከፕሬዝዳንታዊና ከምክር ቤታዊ ምርጫው በፊት ይነሳ የሚል ነው። ምክንያታቸውንም ገዢውን የጁሌ ጣምራ ይደግፋል በማለት ያቀርባሉ። ይህ አስመራጭ ኮሚሽን እስካለ ድረስ ተአማኒነት ያለው ምርጫ አይካሄድም። የወቅቱም መንግስት ስለሚደግፉ ውጤቱ ሁሉ በቁጥጥራቸው ስር ነው የሚሆነው። ሩፈስ መጋጋ የተቃዋሚውን ጣምራ ፓርቲ ደግፈው ሰልፍ የወጡ ናቸው። አሁን ቀደም ሲል የሰማችኋቸው የሕግ ባለሙያው ኒያኩንዲ ግን እነዚህ ሰልፈኞች አስመራጭ ኮሚሽኑን የሚቃወሙትን ሰዎች ሙሉ በሙሉ አይወክሉም ባይ ናቸው ኬንያ እንደ አውሮፓ አቆጣጠር በመጪው ዓመት ነሐሴ 2017 ዓ ም ፕሬዝዳንታዊና ምክር ቤታዊ ምርጫ ለማድረግ እቅድ ይዛለች።